ት ጀምሮታል ያለውን ማጥቃት እየመከተ መሆኑን ትላንት ባወጣው መግለጫ የጠቀሰው የኢትዮጵያ መከላከያ ሚኒስቴር ወረራውን በማያዳግም ሁኔታ እንቀለብሳለን ብሏል። በሌላም በኩል ደግሞ ተዋጊዎቻቸው ድል የቀናቸው መሆኑን መንግስቱ በሽብርተኝነት የፈረጀው የህወሓት ቃል አቀባይ ጌታቸው ረዳ ዛሬ በትዊተር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ወበወገኖቹ ተኩስ እንዲያቆሙና ወደ ሰላማዊ መፍትሄ እንዲዞሩ የዩናይትድ ስቴትስ ፕሬዚዳንት መጎትጎታቸውን ቀጥለዋል። ይህ በእንዲህ እንዳለ ደግሞ ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን ለቪኦኤ ተናግረዋል። ሰልሞን አባተ ዝርዝራለሁ። የኬንያው ፕሬዚደንት ኡሁሩ ኬንያታ ትናንት ዋይት ሃውስ ነበሩ። ከፕሬዚደንት ጆ ባይደን ጋር ያደረጉት ውይይት ካተኮረባቸው አበይት የተባሉ ነጥቦች መካከል የኢትዮጵያው ግጭት ጉዳይ አንዱ እንደነበረ ከቤተ መንግሥቱ የወጣው ጽሑፍ ጠቁሟል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንም የከትናንት በስቲያው ማክሰኞ የአፍሪካ ኅብረት ከፍተኛ ተጠሪውን ኦሉሴጉን ኦባሳንጆን፣ እንዲሁም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑኩን ጄፍሪ ፌልትማንን፣ የሱዳኑን ጠቅላይ ሚኒስትር፣ የአውሮፓ ኅብረቱን ከፍተኛ ተጠሪ፣ የእንግሊዝና የፈረንሳይ የውጭ ጉዳይ ሚኒስትሮችን፣ እንዲሁም የፈረንሳይን የአፍሪካ ጉዳዮች ልዩ ልዑክ ሰብስበው ያናገሩ ጊዜ ዋና መነጋገሪያቸው ኢትዮጵያና ቀውሷ ነበሩ። ወገኖቹ ለሰላማዊ መፍትሄ ንግግር እንዲቀመጡ ጸብና ተኩስ እንዲያቆሙ ዓለም አቀፍ ህግን እንዲያከብሩ እርዳታ ያለ ገደብ ለተጎጂው እንዲደርስ እንዲያደርጉ ተደጋግመው የሚነሱ ማሳሰቢያዎች ናቸው የኢትዮጵያ መከላከያ ሚኒስቴር ትናንት ባወጣው መግለጫ ካለፈው ሰኞ ጀምሮ ህወሓት ጭሮታል ባለው ማጥቃት በሁሉም ግንባሮች ጦርነት ላይ መሆኑን ተናግሮ በማያዳግም ሁኔታ እንቀለብሰዋለን ብሏል ሕወሓት ባለፈው ሰኞ ባወጣው መግለጫ ደግሞ ፌዴራሉ ጦርና የአማራ ክልል ሚሊሺያ በሁሉም ግንባሮች የፍጻሜ የሚባል ጦርነት እንደከፈቱበት አስታውቆ ነበር። ይህንን የአሁኑን ጦርነት ማንም ይጀምረው ማን ወይም የተጀመረበት ሁኔታ ብዙም ትርጉም የለውም ያሉኝ ተንታኝ አነጋግሬያለሁ። አሁን እየተካሄደ መሆኑ በሚነገረው ውጊያ ሁለቱም ወገኖች በየአጋጣሚው በሌላው ላይ የበላይነትን እየተጎናጸፉ መሆናቸውን እየተናገሩ ነው። የሕወሓቱ ጌታቸው ረዳ ዛሬ ባወጡት ትዊት ፌዴራሉ ጦር እየተፈረካከሰ ነው ብለዋል። ጠቅላይ ሚኒስትሩን በስም ጠቅሰው መቀመጫቸው ላይ በተአምር ይቆዩ እንደሆነ እናያለን ብለዋል። የሚጠብቃቸው አጠቃላይ ሽንፈት እንደሆነም ዝተዋል። በሌላ በኩል የመከላከያ ሚኒስቴሩ ትናንት ባወጣውና የሕወሓት ጥፋትና በደሎች ናቸው ያላቸውን በዘረዘረበት መግለጫ ከሰኞ ጀምሮ በሁሉም ግንባር በጀመሩት ውጊያ አይቀጡ ቅጣት እየደረሰባቸው ነው ብሏል። የመከላከያ ኃይሉ የጠላትን ወራሪ ኃይል መመከት ብቻ ሳይሆን እየደመሰሰ የኢትዮጵያን ደህንነትና ሕልውና የማስከበር ታሪካዊ ኃላፊነቱን እየተወጣ በጠላት ላይ ከባድ ኪሳራ እያደረሰና ሽንፈት እያከናነበው ይገኛል ብሏል። ኢትዮጵያውያን ወገኖች በዚህ ሁኔታ ውስጥ ተጠምደው ሳሉ የዓለም አቀፉ ማኅበረሰብ ግፊት እንደቀጠለ ነው። ለዛሬው የኢትዮጵያ ችግር የጦር መፍትሄ የለም ሲሉ የመንግሥታቱ ድርጅት ዋና ጸሐፊና የዩናይትድ ስቴትስ ፕሬዝደንት ተናግረዋል። የተባበሩት መንግሥታት የጸጥታ ጥበቃ ምክር ቤት በዚህ ሐሳብ እንደሚስማማ አሳውቋል። ወገኖቹ ግን ፍላጎትም ዝግጅትም ያላቸው አይመስልም። ከዚህ አጣብቂኝ ውስጥ መውጫው ምን ይሆን? ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደርና ዛሬ በጆርጅ ዋሽንግተን ዩኒቨርሲቲ የትርፍ ሰዓት መምህር የሆኑት ዴቪድ ሽን መቼም ለኢትዮጵያ ጉዳይ ቅርብ ናቸውና ምርምር እንደሚያደርጉ፣ ሁኔታውን በቅርብም እንደሚከታተሉ ነግረውኛልና መውጫ መላ ይኖራቸው እንደሆነ ጠየቅኳቸው። ጥያቄው እርሱ ነው። መልስ ቢኖረኝ ጥሩ ነበር። የሚያሳዝነው ግን የለኝም። እኔ እንደሚመስለኝ ሁሉም ወገኖች ተቀምጠው ከዚህ ሁኔታ ውስጥ በሚወጡበት ሁኔታ ላይ እንዲደራደሩ ዓለም አቀፍ ግፊት መበርታት ያለበት ይመስለኛል። ይሁን እንጂ ይህ በቅርቡ ይሆናል ብዬም አላስብም። ይሁን እንጂ አሁን ከዚህ የተለየ ሌላ አማራጭ የለም። የአፍሪካ ህብረት በዚህ ውስጥ ጠቃሚ ሚና እየተጫወተ እንደሆነ አምናለሁ። ምን ያህል ንቁ እንደሆኑ ግን አላውቅም። በሁሉም ወገኖች ላይ ጫና ለማበርታት ኅብረቱና የአፍሪካ ሀገሮች ይበልጥ ንቃት ባለው ሁኔታ ቢሳተፉ ጥሩ ነው እላለሁ። ሽን የኢትዮጵያን ሁኔታ የእርስ በርስ ጦርነት ወይም ሲቪል ዋር ብለው ጠርተውታል። የኢትዮጵያ መንግሥት የሚለው በሽብር በፈረጀው ቡድንና ወንጀለኞች በሚላቸው ላይ ሕግን የማስከበር እርምጃ ነው። ሕወሓት የሚለው በትግራይ ላይ የተከፈተን ጦርነት እየተጋፈጥኩ ነው ነው። በኢትዮጵያም ሆነ በዓለም ዙሪያ በፌዴራሉ መንግሥት ወገን ሆነው የሚሞግቱ ወይም የኢትዮጵያ መንግሥት ጭፍን አቋም ይዘዋል ብሎ የሚያወግዛቸውና ሕወሓትን በወገንተኛነት የሚደግፉ መንግሥታትና መገናኛ ብዙሃን እንዳሉ በየአጋጣሚው ተዘግቧል። ዴቪድ ሽን የኢትዮጵያን መንግሥት የሚወቅስ የሚመስል ሐሳብ ሰንዝረዋል። ኢትዮጵያ ውስጥ ያለውን ሁኔታ በተመለከተ በመሠረቱ የኢትዮጵያን መንግሥት እያለ ያለው ዓለም ሁሉ ተሳስቷል፣ እውነት ያለችው እኔ ጋር ብቻ ነው ነው። ይህ ደግሞ የሚታመን ጉዳይ አይደለም። እንደሚመስለኝ ሁሉንም መረጃ ማየት ያስፈልጋል። የኢትዮጵያ መንግስት የሚናገረውን አያለሁ፣ ነገር ግን ሌላው ሁሉ ስህተት ነው፣ ትክክለኛው መረጃ የአዲስ አበባ ብቻ ነው የሚል የሚመስለው አባባል የሚታመን አይመስልም። እንደ እውነቱ ከኢትዮጵያ ወገን መቆማቸውን በሚያመላክት ሁኔታ የተከራከሩና የሚከራከሩ መንግስታትም አሉ፣ ቻይና፣ ሩሲያና ሌሎችም ይህ ጉዳይ የኢትዮጵያ የውስጥ ጉዳይ ነው። አላስፈላጊ ያሏቸው ጣልቃ ገብነትና የቅጣት መሰል አድራጎቶች መፍትሔ ከማስገኘት ይልቅ ወደ ማባባስ ይወስዳሉ ሲሉም ያስጠነቅቃሉ። ይህ ለሩሲያ የተለመደ ባይሆንም ለቻይና ግን ወትሮም የምትከተለው አቋም ነው። ይህንን የሚያደርጉት ኢትዮጵያ ውስጥ ባለው አለመግባባት ውስጥ ገብተው ላለመቀቀል ነው። ይህንን አቋም የሚይዙት ወገን ለይተው ላለመወገንና በኋላ ከአሸናፊው ጋር ለመቆም ነው። ዩናይትድ ስቴትስ ግን ሁኔታውን በተለየ ሁኔታ ነው የያዘችው። ማስረጃውን በማመዛዘንና ወቀሳ አስፈላጊ በሆነ ጊዜ ሁለቱንም ወገኖች እየወቀሰች ነው። ህወሀት ከሚያነሳቸው ክሶች አንዱ የኢትዮጵያ መንግስት ድሮኖችን ጨምሮ በርካታ ከባድ መሳሪያዎችን እየሸመተ ነው የሚል ነው። ፕሮፌሰር ዴቪድሽን ማንኛውም መንግሥት ዓለም አቀፍ ማዕቀብ እስካልተጣለበት ድረስ መሣሪያ የመግዛት መብት አለው። ኢትዮጵያን በሚመለከት ደግሞ ወታደራዊ መሣሪያ፣ ድሮን ወይም ጥይት ለመግዛት ሕጋዊ መንገድ አላቸው። ጥያቄው ያንን ያህል ገንዘብ በጦር መሣሪያ ላይ ማውጣት ለኢትዮጵያ ሕዝብ ይጠቅማሉ ወይ ነው እንጂ እንደ ሕጉ ከሆነ መብታቸው ነው። ለማንኛውም በኢትዮጵያውያኑ ወገኖች ላይ ዓለም አቀፍ ግፊት መበርታት እንዳለበት ሌሎችም ዴቪድ ሽንም ተናግረዋል። ማበርታት ማለት ምን ማለት እንደሆነ ሲጠየቁ ግን የተለየ መልስ የላቸውም። ሽን ለማንኛውም የአፍሪካ ኅብረትና የአፍሪካ ሀገሮች የነቃ ተሳትፎ ቢያደርጉ የተሻለ ውጤት ሊገኝ ይችላል ብለዋል።